የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አጋጣሚ ነው። እኔ ገና ሙዚየም ሳልቀጠር በፊት የተጀመረ ፕሮጀክት ነው፣ ግን አሁን ዲሰምበር አስራ ሶስት ነው የሚከፈተው። ጠዴ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ቪዥዋል አርቲስት ናት። ማንነትን በተመለከተ ነው። ላይት ቦክስ ነው የሚሉት መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እሱን ነው የሚታየው። በዩናይት ስቴትሱ የስሚትሶኒያን ብሔራዊ ሚዚየም ከሚገኙት ቤተ መዘክሮች አንዱ በሆነው የአፍሪቃ ስነ ጥበብ ሚዚየም በቅርቡ በምክትል ዲሬክተርነት እንዲሰሩ የተመረጡት ዶክተር ሄራን ሰረቀ ብርሃን ናቸው። በቤተ መዘክሩና በሌሎች የተዛመዱ ስራዎቻቸው ዙሪያ ካደረግነው ዘለግ ያለ ወግ የተወሰደ ነው። ቆየት ብሎ ይቀርባል። ማህሙድ እድሜ ልኩን የሰጠው ፍቅር ህዝቡ መለሰለት። ሌላ ምንም ማለት አይቻልም። የመጣው መልእክት ብቻ ማስተላለፍ ብንሞክር እስከ ቅዳሜ ድረስ ዛለመቆየ እንችላለን። የእሱን ሙዚቃ የሚጫወቱም አሜሪካና ዜጎች ሙዚቃ ተጫዋቾች ነበሩ። ሌሎችም እንደዚሁ በተለያየ ግን ብዙ አድናቂዎች ያፈራ በሙያው ጎበዝ፣ በስራው በጠባቢው፣ ሰው ወዳድ ሰው ስለሆነ ሁሉም ሰው የሚያከብረው ሰው ነው። ባለፉት ቅርብ ዓመታት በዋሽንግተንና በአካባቢው ከተካሄዱ መሰል ስነ ሥርዓቶች ሁሉ በእጅጉ የጎላው ነው በተባለለት መሰንበቻውን የተካሄደ ዝግጅት መነሻነት የተሰናዳ ቅንብር የተቀነጨበ ነው። እውቁና አንጋፋው ድምፃዊ ማህሙድ አህመድ በስድስት አስርት ዓመታት የሙያ አገልግሎቱ ላበረከተው አስተዋጽኦ የማህበረሰብ ከበሬታ የተሰጠበትን ጥረት እናም የሙዚቃ ሀያል ጉልበት የተመሰከረበት የሰማችኋቸውም ከስነ ሥርዓቱ አስተባባሪዎች ሁለቱ አቶ ፍስሐ ወልዴና አቶ ሸዊት ወልደ ሚካኤል ናቸው። ከሙያ አጋሮቹም የአንድ ሁለቱን አስተያየት አካተናል። እሁድ ህዳር 29 2017 ዓ ምት ለምሽቱ ከተቀናበሩ ዝግጅቶቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ የአክብሮት ሰላምታችንን እናደርሳለን። አሁን የሰዓቱ የዓለም ዜና ይቀድማል። ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል። የሁድ ምሽት የአሜሪካ ድምፅ ዓለም አቀፍ ዜናዎችን የሚያቀርብላችሁ አስማማየ ነው ነኝ። የጋና ገዢ ፓርቲ እጩ በፕሬዚዳንታዊ ምርጫው ተሸነፉ። በጋና በተካሄደው ፕሬዚዳንታዊ ምርጫ የገዢው ኒው ፓትሪዮቲክ ፓርቲ የወከሉት ምክትል ፕሬዚዳንት መሐማዱ ባውሚያ ተሸንፈዋል። በሀገሪቱ የተንሰራፋው ኢኮኖሚያዊ ችግርን ተከትሎ መራጮች ላይ የነበረው ስጋት ለሽንፈታቸው ምክንያትን ተደርጎ ተወስዷል። ትናንት የተካሄደው ምርጫ ሽንፈት ተከትሎም ለሁለት የምርጫ ጊዜ በፕሬዚዳንት ናና ኮፋዶ አማካኝነት ሀገሪቱን የመራትና በዋጋ ንረትና እዳን በጊዜው ያለመክፈል የከፋ ኢኮኖሚያ ችግር ውስጥ አገሪቱን ከቷታል በሚል የሚወቀሰው የገዡ ፓርቲ የሥልጣን ጊዜ የሚያበቃ ይሆናል ባውሚያ የጋና ህዝብ ተናግሯል። ህዝቡ በዚህ ጊዜ ለለውጥ ድምፅ ሰጥቷል፣ እናም በትህትና እናከብራለን ሲሉ በጋዜጣዊ መግለጫቸው ወቅት ተናግረዋል። ምርጫውን ላሸነፉት የተቃዋሚው ናሽናል ዲሞክራቲክ ኮንግረስ እጩና የቀድሞ ፕሬዚዳንት ጆን ማህማንን ደውለው እንኳን ደስ ያሉት ማለታቸውን ተናግረዋል። ተመራጩ ማህማም የስልክ ጥሪው እንደደረሳቸው በኤክስ የማህበራዊ ትስስር ገጻቸው ላይ ሊያረጋግጠዋል። የማህማ ደጋፊዎች አክራ የሚገኘው የፓርቲው የምርጫ ቅስቀሳ ዋና መስሪያ ቤት ውጭ ተሰብስበው ደስታቸውን እየገለጹ ነው። ማህማ የፕሬዚዳንትነቱን ቦታ ወሳኝ በሆነ ሁኔታ ማሸነፋቸውና ፓርቲያቸውም የአገሪቱ ፓርላማ ምርጫ ማሸነፉን ምክትል ፕሬዚዳንቱ ባውሚያ ተናግረዋል። በዲሞክራሲያዊ የመረጋጋት ታሪክ ባላት ጋና ሁለቱ ዋና ዋና ፓርቲዎች ኒው ፓትሪዮቲክ ፓርቲና ናሽናል ዲሞክራቲክ ኮንግረስ አገሪቱ ወደ መድበለ ፓርቲ ፖለቲካ ከተመለሰች እንደ አውሮፓውያን አቆጣጠር ከ1992 በኋላ እየተፈራረቁ መርተዋል። አማጽያን የሶሪያ መንግስት መቆጣጠራቸውና የአሳድ አገዛዝ ማክተሙ ተገለጸም። በፍጥነት ከተሞች እየተቆጣጠሩ የመጡት አማጽያን ዋና ከተማ ደማስቆን መቆጣጠራቸውን ተከትሎ የሶሪያ መንግስት ወድቋል። ህዝቡም አደባባይ መውጣት የአሳድ ቤተሰብ የአምሳ ዓመታት የበረታ አገዛዝ ማክተሙን አስመልክቶ ደስታውን እየገለጸ ይገኛል። የሶሪያ መንግስት ቴሌቪዥን ፕሬዚዳንት በሽር አልአሳድ ከሥልጣን መወገዳቸውንና ሁሉም በእስር ቤት የሚገኙ እስረኞች ተፈትተዋል ሲሉ በቡድን የተሰጠ ቪዲዮ መግለጫ አቅርቧል። መግለጫውን ያነበበው ሰው ዘ ኦፕሬሽን ሩም ቱኮንከር ደማስቆ መባል ከሚታወቀው የተቋሚ ቡድን ሲሆን ሁሉም አማጺ ተዋጊዎችና ዜጎች የነጻዋ የሶሪያ መንግሥት ተቋማት እንዲጠብቁ ሲል ጥሪ አቅርቧል። ይህ መግለጫ የወጣው የሶሪያ ተቋሚዎች ጦር አበጋዝ መሪ አሳድ አገሪቱን ለቀው ወዳልታወቀ ቦታ መሄዳቸውን ካስታወቁ ከሰዓታት በኋላ ነው። የሸሹትም በአገሪቱ ፈጣን የሆነ ግስጋሴ ያደረጉት አማጽያን ደማስቆ ገብተናል ከማለታቸው ቀድሞ ነው ተብሏል። ብዙ የመዲናዋ ነዋሪዎች በሽር አል አሳድ በአገሪቱ ላይ ያላቸውን ስልጣን ያጡበት ፍጥነትን ማመናክቷቸዋል። 14 ዓመት በሚጠጋ የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች የተገደሉ ሲሆን የአገሪቱን ግማሽ ሕዝብ የሚሆነው 23 ሚሊዮን ሕዝብ ደግሞ አፈናቅሏል። እንዲሁም በርካታ የውጭ ኃይሎች ጦርነቱን እንዲቀላቀሉ አድርጓል። የሶሪያው ጠቅላይ ሚኒስትር መሐመድ ጋዚ ጃላሊ በቪዲዮ መግለጫ እንደተናገሩት መንግስት እጁ ለተቃዋሚዎች ለመዘርጋትና የሽግግር መንግስት ለመመስረት ዝግጁ ነው ሲሉ ተናግረዋል። በኋላም ለሳውዲ ቴሌቪዥን ጣቢያ አልአረቢያ አሳድና የመከላከያ ሚኒስትሩ የት እንዳሉ እንደማያውቁ ተናግረዋል። ቅዳሜ መገባደጃ ላይ ከአሳድ ጋር የነበራቸው ግንኙነት እንደተቋረጠም ገልጸዋል። አሳድ በጦርነቱ ወቅት እንደ አውሮፓያን አቆጣጠር በ2013 በዋና ከተማ ዳርቻ ላይ የተፈጸመውን የኬሚካል ጦር መሳሪያ ጥቃት ጨምሮ በጦር ወንጀሎችና በሰብአዊነት ላይ በተፈጸሙ ወንጀሎች ይከሰሳሉ። ትራምፕ ከዘለንስኪ ጋር ከነበራቸው ውይይት በኋላ አስቸኳይ የተኩስ አቁም እንዲደረግ ጥሪ አቀረቡ። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ዶናልድ ትራምፕ በፈረንሳይ ፓሪስ ከዩክሬንና ፈረንሳይ ፕሬዚዳንቶች ጋር ካደረጉት አጭር ስብሰባ በኋላ ከአንድ ሺህ ቀናት በላይ የሆነውን ጦርነት ለማቆም ኬቭ ስምምነት ማድረግ ትፈልጋለች በማለት በዩክሬን አፋጣኝ የተኩስ አቁም እንዲደረግ ዛሬ ወዳ ትሩት ሶሻል በተባለው የማህበራዊ ትስስር ገጻቸው ላይ ባወጡ ጽሁፍ መጀመሪያ መከሰት አልነበረበትም ባሉት ጦርነት ኬቭና ሞስኮ በመቶ ሺህ የሚቆጠሩ ወታደሮቻቸውን ማጣታቸውን ገልጸዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ግጭቱን ለማቆም እርምጃ እንዲወስዱ ጥሪ ባደረጉበት በዚህ መልእክታቸው አፋጣኝ የተኩስ ማቆምና ድርድር መጀመር አለበት፣ ብዙ ህይወት ያለ ምክንያት እየጠፋ ነው ብዙ ቤተሰቦችንም አጥፍቷል ብለዋል። የትራምፕ አስተያየት የመጣው ከዩክሬን ፕሬዚዳንት ቮሎድሚር ዘለንስኪና ከፈረንሳዮቻቸው ኢማኑዌል ማክሮን ጋር ቅዳሜ ተገናኝተው ዘለንስኪ ገንቢ ያሉትን ውይይት ካደረጉ በኋላ ነው። በመጨረሻም የደቡብ ኮሪያ ዓቃቢ ሕግ የቀድሞ የመከላከያ አዛዥ በቁጥጥር ስር መዋላቸውን አስታወቅም። የደቡብ ኮሪያ ዓቃቢ ሕግ ባለፈው ሳምንት የወጣውንና በአጭሩ የተቀጨውን ወታደራዊ ሕግ እንዲያውጁ ለፕሬዚዳንት ዮን ሱኪዮል ሐሳብ ያቀረቡትን የቀድሞ መከላከያ ሚኒስትር በቁጥጥር ስር መዋሉን አስታውቋል። የቀድሞ መከላከያ ሚኒስትር ኪም ዮንግዮን ዛሬውድ በገዛ ፈቃዳቸው በሴውል ዓቃቢ ሕግ ቢሮ ቀርበው በቁጥጥር ስር እንደዋሉ የአገር ውስጥ መገናኛ ብዙሃን ገልጸዋል። ከወታደራዊ ሕጉ ጋር በተያያዘ በቁጥጥር ስር የዋሉ የመጀመሪያው ሰውም ሆኗል። እስሩ የመጣው ፕሬዚዳንት ዮን ከስልጣን እንዲነሱ በፓርላማ በተቃዋሚዎች የቀረበባቸው ክስ ውድቅ ከሆነ በኋላ ነው። ዋናው ተቃዋሚ ዲሞክራቲክ ፓርቲ በዮን ላይ አዲስ የክስ መቃወሚያ እንደሚያዘጋጅም ተናግሯል። አንድ ስማቸው እንዳይገለጽ የጠየቁ የህግ አስከባሪ ባለሥልጣን የቀድሞ መከላከያ ሚኒስትር ኪም ዮንግዮን በሲውል ማቆያ ጣቢያ በአቃቢ ህግ ምርመራ እየተደረገባቸው መሆኑን ለአሶሺየትድ ፕሬስ ገልጸዋል። አድማጮቻችን ከአሜሪካ ድምፅ የእሑድ ምሽት ዜናዎቻችን እነዚህ ነበሩ። አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ ይሁንላችሁ። ቀኑ እንዴት ይከንፋል ጃል ቢለው እሱ ፍጥነቱን የሚለውጥበት ምክንያት እኮ የለውም። ባይሆን እርምጃን የማስተካከሉ ኃላፊነት ያንተ ነው አለው። መሆኑን እንደምን ሰንብታችኋል። ጊዜው ፍጥነቱን ሳይቀንስ ወይ ሳይጨምር በያዘው ግስጋሴ ከዛሬ እሁድ ሕዳር 29 2017 ዓ ም ላይ ደርሰናል። በድጋሚ ጤና ይስጥልን። እንደምንሰንበታችሁ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን ለዕለቱ ካሰናዳናቸው ልዩ ልዩ ቅንብሮች ጋር ተመልሰናል። ወደዛ ከማለፋችን በፊት ግን I now who ጌ እንጆሪ እንዴት ላንደምን አድረጌ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ። ለአንጋፋው ድምፃዊ መሐሙድ አህመድ የ60 ዓመታት የሙያ አገልግሎት ከበሬታ በተከናወነው ልዩ የማህበረሰብ ዝግጅት መነሻነት የተሰናዳው ቅንብር ቆየት ብሎ ይከተላል። አሁን ግን በመግቢያችን ወዳስተዋወቅ ነው ቀዳሚ ዝግጅት ነው የምንወስዳችሁ። የዩናይትድ ስቴትሱ የስሚትሶኒያን ብሔራዊ ሚዚየም ከሚገኙት ቤተመዘክሮች አንዱ ለሆነው የአፍሪካ የሥነ ጥበብ ሚዚየም ሰሞኑን ነው በምክትል ዲሬክተርነት እንዲያገለግሉ የተመረጡት እንግዳችን ዶክተር ሄራን ሰረቀ ብርሃን የአፍሪቃ ታሪክ ተመራማሪ ሲሆኑ ከሥነ ጥበብ ጋር ዝምድና ባላቸው ሥራዎቻቸውም ይታወቃሉ። አሉላ፣ ዶክተር ሄራን በአመታት ውስጥ የሰሯቸውን ከፍ ያሉ ግምት የሚሰጣቸውን ስራዎቻቸውን ከዚህ ቀደምም ተከታትለሃል። የአሁኑ ደግሞ የነኛ ሁሉ ድምር ውጤት ነው የሚመስለው። ቆንጅት፣ ትክክል ብለሻል። ወደ ኋላ ሄደን ወደ ሁለት ሺህ ሦስት ዓመተ ምሕረት በአውሮፓውያን የዘመን አቆጣጠር ከዚሁ ቤተ መዘክር ጋር የተያያዘ ይልቁንም ደግሞ የኢትዮጵያ የስነ ጥበብ ስራዎች የቀረቡበትን እናስታውሳለን። ኋላ ላይ በቃለ ምልልሱ የምናመጣቸው ናቸው። ቆንጅት እንዳልሽው ከፍ ያሉ ግምት የሚሰጣቸው በርከት ያሉ ስራዎቻቸውን ተከታትለናል በአመታት። መልካም፣ አሉላ ዶክተር ሄራን ብዙ ታላላቅ ስራዎች የሰሩ ሰው ናቸው። ውይይቱን እንከታተል። ዶክተር ሂራን ሰረቀ ብርሃን፣ በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ። አብና ከግዙፉ የስሚትሶኒያን ኢንስቲትዩት 21 ሚዚየሞች ወይም ቤተ መዘክሮች አንዱ የሆነውን ይህን የ60 ዓመቱን አንጋፋ የአፍሪቃ ኪነ ጥበብ ቤተ መዘክር በምክትል ዲሬክተርነት የኃላፊነት መደብ መቀላቀለው ነው። እንግዲህ የቅርቡ ትኩሱ መነሻችን ይሁን እንጂ ከ20 ዓመታት በፊትም ቅርበት ያላቸው ግንኙነት የፈጠሩበት ይህ ቤተ መዘክር ከኪነ ጥበብና ከታሪክ ጋር ያስተሳሰሩትን ያሳለፉትን መንገድም ዘለግ ብለን እንድናይ የሚጋብዝ አጋጣሚ ጭምር ይመስል ይመስለኛል መሰንበቻውን ለንባብ የበቆ የባህልና የኪነ ጥበብ ነክ ዘገባዎች ካስተዋወቁት ቀደም ብለን ካወሳነው ዜና ብንጀምር ገና የዩኒቨርሲቲ ተማሪ ሳሉ ለስራ ልምምድ ለመጀመሪያ ጊዜ ብቅ ያሉበት ቤተ መዘክር ከዚያም ብዙም ሳይቆይ ዩኒቨርሲቲ ትምህርቶን አጠናቀው እንደተመረቁ ለየት ካለና ምናልባትም በኋላ ገፋ አድርገን እንድንነጋገርበት ከማስበው ግዙፍ አጋጣሚ ጋራ ይመለሳል ሁለተኛ ጊዜ እንግዲህ ይህ ያሁኑ ለሶስተኛ ጊዜ መሆኑ ነው ምንድን ነው ከዚህ ሙዚየም ጋር ያዋደደው አጭሩ ምናልባትም ጥበብና ታሪክ ሊሆን ይችላል እስኪ ስለ እነኚህ ሶስት አጋጣሚዎች በወፍ በረር በማየት እንጀምር እንደገና በጣም አመሰግናለሁ አሉላ መነሻው ምናልባት ትምህርት ቤት እያለሁ ግራጁዌት ትምህርት ቤት አፍሪካ ታሪክ ያጠናው በነበረ ጊዜ ሚሽገን ስቴት ዩኒቨርሲቲ ሁለት ነገሮች ለዘጠኝ ዓመት የተመኘኋቸው ነበሩ። አንደኛው እዚህ ሙዚየም ውስጥ የኢትዮጵያ ኤግዚቢሽን እንዲዘጋጅ እመኝ ነበር። ሁለተኛው ደግሞ የገብረ ክርስቶስ ደስታ መጽሐፍት እንዲታተሙ እመኝ ነበር። ተማሪ ሆኜ ዝም ብዬ በጸሎት ደረጃ ልበል ለዘጠኝ ዓመት ብዙ ነገር ለዓለም የሚታይ እንቅስቃሴ ሳይኖር በመመኘት ደረጃ ብዙ አስብባቸው ነበር ሁለቱን ነገሮች እና የዚህ ሙዚየም በየዓመቱ የሚወጣ ካታሎግ ነበር። እሱን እየጠየቅኩ ይላክልኛል። እዛ ላይ ደግሞ ኢንተርንሺፕ ወይ የልምምድ ጊዜ ሰመርዚ እንግዲህ በጋ ነው የሚሆነው። በዚያ ጊዜ የሚሰጡት ለተማሪዎች የልምምድ አጋጣሚዎች ስለነበሩ ተወዳድሮ የሚሰጥ ነው። እና አንድ ዘጠኝ ዓመት ካለፈ በኋላ ያንን እድል እስኪ ለምን አልሞክርም ብዬ ተመዘገብኩኝ። አሸንፈሻል ተብዬ ተጋበዝኩኝ ለመምጣት ሁለት ወር ያህል ዋሽንግተን ዲሲ ከሚሺገን መጣሁኝ። ያን ጊዜ የጋና ኤግዚቢሽን ስለ ወርቅ ስራ የአካን ወርቅ ትራዲሽን አሰራር ላይ የሚያተኩር ኤግዚቢሽን ሊዘጋጅ ነበር። ያ ኤግዚቢሽን እንደ ድንገት ላይሆን ሆነ፣ ተሰረዘ። ስለዚህ በሱ ቦታ ምን ይዘጋጅ ሲባል ያ የኢትዮጵያ ኤግዚቢሽን ሀሳብ አብሮኝ የኖረ ነገር ስለነበረ የኢትዮጵያ ኤግዚቢሽን እዚህ ብዙ አርቲስቶች አሉ፣ ሰአሊዎች አሉ። አለቃ የነበረችው ሰው ያን ጊዜ ዌስት አፍሪካ ሴኔጋል ላይ ነው ብዙ የሰራችው፣ ዘመናዊ የኮንቴምፕራሪ አርት ሆኖ የሴኔጋል ላይ እና ስለ ኢትዮጵያ ብዙ ታውቅም ነበረ። ኢትዮጵያውያን አርቲስቶች አሉ። ያን ጊዜ እስክንድር ቦጎሲያን ነበረ። ብዙ ሰአሊዎች እሱ እያስተማራቸው ሜንቶር ያደረጋቸው የኮተኮታቸው ሰዎች ብዙ ነበሩ። ሌሎችም ሌሎችም ነበሩ። ስለዚህ እነሱን መኖራቸውንም እንድታት ደግሞ አዘጋጇ እሷ ስለምትሆን ሄዳ ደግሞ ስራዎቻቸውንም እንድታይ እኔ እና በጊዜው ከበደች ተክላብ ያን ጊዜ ሃዋርድ ዩኒቨርሲቲ ነበረች ወዳጅ ጓደኛ ይናት። ሊስት አዘጋጀን፣ የምናስበውን ሰው በሙሉ በአካባቢው ያለውን፣ ኢቭን በአሜሪካ ውስጥ ያሉትን እና መጨረሻ ላይ ምን ይሆናል ያ ኤግዚቢሽን ኢትዮጵያውያኖች፣ ከኢትዮጵያ ውጭ ያሉ ሰአሊያን እና ሚክስ ሚዲያም የሚሰሩ የተለያዩ አርቲስቶች የሚሳተፉበት ኤግዚቢሽን ሆነ። ያ ሆነ ቲም ከኢትዮጵያ ውጭ ያሉ ኢትዮጵያውያን ሰአሊዎች የሚሆን በዛ ስር የሚካተቱ ሰዎችን ነው የተመረጡት። መጨረሻ ላይ አስር አርቲስቶች ተመረጡ። ከአስሮች ውስጥ ስድስቱ ሴቶች ነበሩ። ለዚያ ጊዜ በጣም ጥሩ ነገር ነበር። ያራሱ ብዙ ሴት አርቲስቶች እንደዚህ ተሰብስቦ የሚታዩበት ብዙ አጋጣሚ አልነበረም እና እሱ ኤግዚቢሽን ተያያዘ ተያይዞ መነሳሳት ሲጀምር እኔ ተመልሼ መሽጋን ሄጄ ትምህርት ቤት መጨረስ ነበረብኝ። ከዚያ በኋላ አንድ አመት ቆይቶ ትምህርት ቤት ጨረስኩኝ። ኤግዚቢሽኑ ሁለት እና ሶስት አመት ይፈጃል። በዚህ ደረጃ የሚሰራ ኤግዚቢሽን ሶስት አመት ያህል ነው መዘጋጀት እና ማሰባሰብ፣ ሁሉንም ኤግዚቢሽን ዲዛይን ምን ምኑን የሚሰራው የሶስት አመት ጊዜ ያለው ፕላኒንግ ዩል እንግዲህ ሲዘጋጅ ያለው ፕሮሰስ። ስለዚህ አለቀ ሲባል ደግሞ ተመልሼ መጥቼ የፕሮግራሞች ከዛ ኤግዚቢሽን ጋር የተያያዙ ፕሮግራሞች የማዘጋጀት እድል ሰጡኝ። ተመልሼ መጥቼ የመጀመሪያ ስራዬ ነው። እንግዲህ ከትምህርት ቤሲ የምመጣውበት ምክንያት ያ ነው እና ለዛ ጊዜ ደግሞ እንግዲህ እስክንድር አረፈ። ኤግዚቢሽኑ ተከፍቶ ገና መታየት እንደጀመረ ነው ያረፈው። አዎ ሮብለት ተከፍቶ ቅዳሜ ዕለት ነው ያረፈው። ባልታሰበ ሁኔታ ነው ያረፈው እስክንድር መጨረሻ ላይ የኤግዚቢሽን የእሱ ስንብት ኤግዚቢሽን እስኪሆን ድረስ ነው እንግዲህ። ደህና ነበር ሮብለታ አብረን ያመሸ ነው ተወላችንም ተሰብስበን ምሳሌዎቹ በሙሉ ነበሩ፣ ሌሎችም ሰዎች ነበሩ ይለኛል። ደረጃውን ሲወርድ ራሱ ከሚዚየሙ ከላይ ሲወርድ የሚዚየሙ ሰራተኞች ጠየቁት፣ ምን ይሰማሃል? ታዲያ ዛሬ እንዴት ነው የሚሰማ? ሲሉት ምን ትጠይቁኛላችሁ? የዓለም ጫፍ ላይ ተቀምጬ ይኸው፣ ቶፕ ኦፍ ድ ወርልድ ይላል በእንግሊዝኛ እና በጣም የደስታ ጊዜ ነበር ያ የኢትዮጵያ አርቲስቶች ኮንተምፕራሪ አርቲስቶች እንዲህ በአንድ ጊዜ አንድ ቦታ መታየታቸው ለብዙዎቻችን የምንፈልገው ነገር ነው የተሳካው ያ። ከዛ ደግሞ ፕሮግራሚንጉ ላይ እንግዲህ ብዙ ሌላ ነገር መስራት ቻለን። ያን ታሪክ ለማያውቁ ይሄ ኤግዚቢሽኑ ራሱ በዩናይት ስቴትስ አንዱ ትልቁ ሚዚየም ነው ስሚት ሶኒያን። በዛ ውስጥ ቀደም ብለን ያነሳ ነው የአፍሪካ ኪነ ጥበብ ቤተ መዘክር ውስጥ ሙሉ በሙሉ የኢትዮጵያዊ የሆኑ ስራዎች ለስድስት ወራት ገደማ የታዩበት ነው። እርሶ እጆን ያሳረፉበት ገና ከተማሪነት ጀምሮ ቅድም ገለጿቸው አስር ቱባ ቱባ ሳሊያን ተመርጠው ስራዎቻቸውን እንደ ልባችን የምንጎበኝበት እዛ የሚዋልበት አይነት አጋጣሚ የፈጠረውን ያህል ሌሎች በሮችም ተከፈቱ። የሙዚቃ የጸጋዬ ገብረ መድን ቀን የተለያዩ ዝግጅቶች በተከታታይ ተካሂደው ነበረ። እስኪ እነሱንም እንደ አለፍ አለፍ ብለን እናስታውሳቸው። ይገርማለው አሁን ወደኋላ ሲታሰብ ሙሉውን ጊዜ ወደ ስምንት ወር ያህል ቆየ። አይ ቲንክ ኤግዚቢሽኑ መጨረሻ ላይ ወደ ስምንት ዘጠኝ ወር ድረስ የመዝጊያ ቀኑ ተራዝሞ ቆየ እና ይሄ በህዝብ ጋር ያለውን ፕሮግራሚንግ የትምህርታዊ የሆነውን ነገር ኦልሞስት ሙሉ ለሙሉ ለእኔ ሰጡኝ። እኔ ብዙ ሀሳቦች ይዤ መጣሁ። በዛ በፕሮግራሚንጉ በኩል እንግዲህ የግጥም፣ የሙዚቃ የተለያዩ ከኢትዮጵያ ጋር የሚገናኙ ሰፋ ያለ የስዕልና የቪዥዋል አርት ብቻ ሳይሆን ሌላም ሌላም በሂዩማኒቲዙ በኩል ያሉ ነገሮችን ማስገባት ስለሚቻል ያንን ስናደርግ እንደገና እንግዲህ ዋሽንግተን ዲሲ መሆኑ ጥሩ ነገር ይሄ ነው። ብዙ የስነጥበብ ጥበብ የኪነ ጥበብ ሰዎች፣ የመድረክ ሰዎች አሉ እዚህ ከአለም ጸሐይ ወዳጆ ጋር የጣይቱን ምናልባት ከጋሽ ጸጋዬ ጋር ይሁን ለብቻው ይሁን ብቻ የጣይቱን አስኛ አመት ዝግጅት አደረገን። ጋሽ ጸጋዬ የልደቱን በዓል አከበርን። በዛ ጊዜ ደግሞ የግጥም ሲዲው ደርሶ የፌደራል ቤት ስለሆነ ሁሉም ሚዚየም የስሚሶኒያን ሚዚየሞች በጣም ጥብቅ ነው ሕጋቸው። በፕሮግራሙም በኩል ማድረግ የሚችሉት ነገር ከዛ ደግሞ ሲዲ መሸጥ ለምሳሌ በጣም አስቸጋሪ ይሆናል ለአንድ ግለሰብ ብቻ የሚያተርፍ አይነት ስራ እንዲሰራ አይፈቅዱም። እና በቃ እያንዳንዱ ቢሮ እያንኳኳው ጋሽ ጸጋይ ማን እንደሆነም ማስረዳት ነበረብኝ። ልደቱን እዛ ማክበሩ ለምን እንደሚያስፈልግ የዘመን መሻገር አይነት ስሜት ነበረው። አንዳንዱ ጊዜ ላይ በቃ አሁን ነው ያለነው ወይስ የበፊቱ ጊዜ ላይ ነው ያለነው ሰኝ ነበረ። ሁሉም በነበሩ በቃ ከሌሉም ደግሞ ስማቸውን እየጠራን ክፍል ውስጥ እንዲኖሩ ማድረጉ ራሱ ገብረ ክርስቶስንም ጨምረን አመጣ ናቸው በቃ እዛ አጠገባችን እንዲሆኑ አደረግን በፕሮግራሚንጉ በኩል ስለዚህ እሱም የማይገኝ እድል ነበረ። በጣም የደመቀ ዝግጅት ሆነ። እሱኛው ጋሻ ብዬ ፎርጅ ነበረ። ከብደች ነበረች። የመጀመሪያው ግማሽ ፕሮግራሙ ልደቱ ስለነበረም ለጋሽ ጸጋዬ ክብር የሚነበቡ ግጥሞች ነበሩ የአማርኛም እንግሊዘኛም ስራዎቹ። ከዚያ ደግሞ እሱ ተነስቶ የራሱንም ስራዎች አነበበ። ስለ እስክንድርና ስለ ቀበ ክርስቶስ ብዙ አወራ። እና ብዙ ጥሩ ነገር መስራት ቻለን። በአጭር ጊዜ ውስጥ ብዙ ነገር የመስራት እድል ነበረ፣ በእርግጥ የተቻለበት ነበረ። ከዚያ በኋላ ያን የመሰለ እድል ዳግም ያየሁ አይመስለኝም። በተለያዩ ጊዜያት በተለያዩ መድረኮች የኢትዮጵያውያን ኪነ ጥበብ ባለሙያዎች ስራዎች ይቀርባሉ፣ ግን በዚያ ደረጃ በአንድ ጊዜ በጣም ብዙ ዘርፍ ያላቸው ሙዚቀኞቹ ሁሉ የተጫወቱበት እና በጋዝ የተጫወቱበት ጊዜ ሁሉ ትዝ ይለኛል። ልክ ነው፣ ልክ ነው፣ አዎ ብዙዎች ማሳተፍ የቻለ ነበር። ዶክተር ሄራን እንግዲህ ይሄ ቀደም ብለን ካነሳ ነው ከዛሬ መስሪያ ቤቱ በስሚትሶኒያን ብሔራዊ ሚዚየም የአፍሪካ ኪነ ጥበብ ቤተ መዘክር ዛሬ በምክትል ዲሬክተርነት የተቀላቀሉትን ወደ ኋላ ሄደንም የነበረውትን አጋጣሚዎች ነው የተመለከትነው። ይሄ ለየት ያለ አጋጣሚ ይመስለኛል። ቤተ መዘክሩ ከሚሰራቸው ስራዎች አንጻር የባህልና ኪነ ጥበብ መድረክም እንደመሆኑ፣ ትምህርታዊም እንደመሆኑ ምን አይነት እድሎች ይታየታል ይሄ አሁን የተቀበሉት የተረከቡት ኃላፊነት ምን አይነት እድሎችን የሚፈጥር ይመስሎታል? ለረጅም ጊዜ ከኪነጥበብ እና ከባህል ከታሪክ ጋር ካሎት ቁርኝት ይሄን እድል አሁን ሲያገኙ ምን አይነት ስራዎችን ሊሰሩ ይችሉ ይሆናል ብሎ ተስፋ ያደርጋሉ? የተወሰነውን በሂደት ክፍት አይምሮ ክፍት ልብ ይዤ መግባት ነው የምፈልገው። ይሄ ቤት በጣም ለእኔ ቤቱ ብቻ አይደለም። ከነ ውጭ ያለው የአበባው፣ የዛፉ፣ የካስሉ፣ የግቢው ራሱ ለእኔ በጣም ምናልባት እንደ ጸሎት ጸሎት ውስጥ የሚያስገባኝ አይነት ግቢ ነው። ያ ግቢ ገና ከወፎቹ፣ ከቅጠሎቹ፣ ከሁሉ ነገር ይጀምራል። እዛ ውስጥ ሲገባ ያለው መንፈስ እና አንደኛ በሙሉ አፍሪካን የሚወክል ቤት ነው። ይሄንን ስንል ሰዎቹ ያላቸው እውቀት በተለይ ኪሬተሮቹ የአርቱን የሚያዘጋጁት ሰዎች ስለ እያንዳንዱ የአፍሪካ ባህል ምንነት፣ ስለ ባህል ልምዶቹ፣ ስለ እውቀታቸው እነዛ ባህሎች ያላቸው እውቀት፣ የስነ ጥበብ እውቀት እና መገለጫዎች ብዙ ያውቃሉ እና ሰዎቹ ሌሎቹ ደግሞ ቴክኒካል ስራውን የኤግዚቢሽኑን፣ ኢንስቶሌሽኑን ምናምን የሚሰሩት የሚያዘጋጁት ሰዎች ራሳቸው የሚገርም በቃ በጣም ጥልቅ እውቀት ያላቸው ሰዎች ናቸው። የመብራቱን ስራ የሚሰሩት ፕሮግራሚንግ ነው የሚሰሩት። ከዚያ ደግሞ ይሄ ጥገና ኮንሰርቬሽኑን የሚሰሩት አሁን ደግሞ በአዲስ ደግሞ የተጀመረው እንዴት እንደተወሰዱ ማናውቀው ከሆነ አንዳንዶቹን ስራዎች የነዛን ስራዎች ምንጫቸውን፣ አዎ፣ አመጣጥ፣ አዎ እንዴት እንዴት እዚህ ቤት ደረሱ፣ እንዴትኛ ኬት ገዛ ነው የገዛ የሸጡልን ሰዎች ደግሞ ከየት ገዙት የሚል ፕሮቨናንስ ይባላል በእንግሊዝኛ። ይሄ የአንድን እቃ ታሪክ ማወቅ እንበል እዚህ ኮሌክሽን ውስጥ እንዴት መጣ ለምለው ጥያቄ መልስ የሚሆን ወደኋላ ሊተረተር የሚችል ነገር አለው። ይሄ ደግሞ ይሄድ ይሄድና በቅኝ ግዛት ብዙ የውጭ ሀገር በተለይ ዩሮፒያኖች በተለይ ፈረንሳዮች እንግሊዞች ቅኝ ግዛት በሄዱበት ሀገር በግድ ከህዝቡ እንደ መስረቅ እንበለው ከሀገር ይዘው የወጡትን የአፍሪካን ንብረትና የባህል መገለጫ ነገሮች የመመለስ ቢያንስ ደግሞ መመለስ ካልተቻለ ደግሞ አብሮ የባላደራነት ስምምነት የመድረስ አይነት ስራ እየተሰራ ነው በየሚውዚየሞቹ በተለይ ዩሮፕ ያሉ ሚውዚየሞች በጣም ይህን ስራ እየሰሩ ነው። ግን ይሄም ትልቅ የአፍሪካ ኮሌክሽን ያለው ቤት ስለሆነ ንን በደንብ በስሚትሶኒያን ደረጃ ሀያ አንድ ሚውዚየም አለው። በሀያ አንዱ ሚውዚየም ውስጥ ይሄ ነገር ጥያቄ ሆኖ እየተስተናገደ ነው እና የወደፊቱን ሳስብ እኔው ራሴ ደግሞ ገና የሚውዚየሙን ዓለም በደንብ በጥልቀት መማር ያለብኝ ነገሮች ይኖራሉ። ግን ይታይኛል ብዙ አይነት ፖስቢሊቲ በደንብ ተስፋ ያለው ፕሮግራሚንግንም በተመለከተ አፍሪካ ካሉ ሚዚየሞች ጋር ብዙ አይነት የግንኙነት እንቅስቃሴ አለ እስካሁንም የተደረገ ከዚህ ወዲያ ደግሞ እዚያው ኮንቲነንቱ ላይ እዚያው አህጉር ውስጥ ያለ አንድ ኪዩሬተር ሁልጊዜ በዚህኛው ሚዚየም ቅጥር ሆኖ የስዕል ኤግዚቢሽኖች የሚያዘጋጅ አድቫይዝ የሚያደርግ ግን እዚያው አህጉር ውስጥ ያለ ሰው የመቅጠር ሀሳብ አለ እና ለአፍሪካ የቆመ ሚውዚየም ነው። ያንን ደግሞ በተግባር ማሳየት የሚፈልግ ነው። ስለዚህ ያ ማለት ብዙ ነገር ነው እንግዲህ ሲሰራበት ወደፊት ይመስለኛል። ተስፋዬ በጣም ከፍ ያለ ነው። ደስታዬም እንደዚያው በጣም ደስ የሚሉ የስራ ጊዜ እንደሚሆን ነው ተስፋ የሚሰጥ ይመስለኛል። ዶክተር ሄራን እንግዲህ ዜናው በትኩሱ እንደተሰማ ነው እየተጫወት ነው ያለ ነው። ይሁን እንጂ ከመድረሱ በፊት የተጀመረ ይሁን እርግጠኛ አይደለም። የዚህ ፕሮግራም ተከታታዮች ኢትዮጵያውያን አድማጮቻችን ቀረብ የሚል አንድ በቅርቡ የሚታይ ስራ አለ። የዛን ስራ ምንነት፣ የአቅራቢዎቹን ማንነት፣ ዋሽንግተን ዲሲ እና አካባቢው ላሉ ደግሞ ማየትም ያንድልም እንዲያገኙ መሰረታዊውን ነገር ቢያስይዙ ነው። በጣም ደስ ይለኛል። አጋጣሚ ነው እኔ ገና ሳልመጣ ሚዚየም ሳልቀጠር በፊት የተጀመረ ፕሮጀክት ነው፣ ግን እንደ ድንገት አሁን ዲሰምበር አስራ ሶስት ነው የሚከፈተው። ቀዴ መኮንን የምትባል ዋሽንግተን ዲሲ ነዋሪ የሆነች ወጣት ስነ ጥበብ ውስጥ የምትሰራ ቪዥዋል አርቲስት ናት። የፊልምም የስዕልም የፐርፎርማንስም ስራ የምትሰራ ናት። ስዕል ዳይሬክትሊ አይደለም ግን ቪዥዋል አርቲስት የምትሰራ ናት። ኢንትረስት የሚያደርጋት የምትሄድባቸው መስመሮች አብዛኞቹ የሴቶች የእናት፣ የእህቶች ማንነትን በተመለከተ ነው። በቅርብ ጊዜ ቦልቲሞር ዋልተርስ ሚዚየም የነበረ ኤግዚቢሽን ካዘጋጆቹ ውስጥ ነበረች። አሁን በቅርቡ በሜዲተሬኒያን በጀልባ እየሄዱ ህይወታቸው ከሚያልፍ ሰዎች ታሪክ ሰብስባ በሱ ዙሪያ የሰራችው ስራ ነው አሁን የሚታየው እና ስማቸውን የህይወት ታሪካቸውን ሰብስባ ለነሱ ላለፉት ሰዎች ህይወት መታሰቢያ የሚሆን ላይት ቦክስ ነው የሚሉት መብራት በውስጡ የሚሄድ በላሊበላ መስቀል ቅርሶች የምትሰራቸው ስራዎች ናቸው። እነዛ ደግሞ በሰዎቹ ስም ይሰየማሉ እና እሱን ይሄ ሚውዚየም አኳየር አድርጓል። ኮሌክሽን ስብስባቸው ውስጥ አካተውታል። እሱን ነው የሚታየው። እሷም ደግሞ እዚህ ዋሽንግተን ዲሲ የምትኖር ስለሆነች ታዲያ ትኖራለች። ከእሱ ጋር ደግሞ አብሮ ከስብስባቸው ውስጥ አንድ ሁለት ሌላ የመረጡ ስራዎች አሉ። አንዱ ፎቶግራፍ ነው። አንድ ስዕል ነው። ስልሳዎች ውስጥ የነበረ የእስክንድር ስዕል ስብስብ ውስጥ ያለ አለ፣ የእስክንድር ቦጎሲያን። ሁለተኛው ደግሞ የአይዳ ሙሉነህ ይሄ ያን ጊዜ የኢትዮጵያውን ኤግዚቢሽን ባዘጋጀን ጊዜ ስብስብ ውስጥ የተገዛ ያን ጊዜ አይዳ ገና ከሃዋርድ ዩኒቨርሲቲ ወደ መጨረሱ ነበረች እና ፎቶግራፎች ስብስብ ውስጥ መገዛቱ በራሱ ለአንድ አርቲስት ትልቅ መነሻ የሚሰጥ ነው። የስራቸውን ጥራትና ትልቅነት ሚውዚየም ውስጥ ተገዝቶ ከገባ ስራቸው ትልቅ ደረጃ የሚሰጣቸው ነው ለስራቸው። እና የአይዳ ያን ጊዜ ገና እንደ ጨረሰች ትምህርት ቤት የተገዙ ሁለት ስራዎች አሉ አንደኛው ይኖራል እና የኢትዮጵያ ኤግዚቢሽን ነው። በጣም ትልቅ የሚባል ኤግዚቢሽን አይደለም ግን ሰብሰብ ብለን የማክበር ምክንያት ይሆናል። አንድ አመት ያህል ወደ አንድ አመት የተጠጋ ጊዜ ክፍት ስለሚሆን ፕሮግራሚንግም እንሰራለን። ከዚህ ጋር በተያያዘ የኢትዮጵያ ፕሮግራሞች እንዳለፈው ጊዜ እንደምንሰራ ተስፋ እናደርጋለን። ስለዚህ በጣም ደስ ብሎናል። ነፃ ነው። ሁልጊዜ ስሚዝሶኒያን ሚዚየም መግቢያውም ነፃ ነው። ቤተሰብም ምንም ይዞ መምጣት ይቻላል። ብቅ በሉ ቤታችሁ ይሆን በቅርብ ያላችሁ ወይ በዲሲም ስታልፉ ጋባዥ የራስ ሰውም አለ። የበለጠ ተጨማሪ ከሁሉም በአይነተኝነት የሚታይ አንድ ሌላ የስነ ጽሁፍ እና የታሪክ ጥናት ስራ እንመልከት። ይህ የዶክትሬት መመረቂያ ጽሁፎ በነገስታቱ ዘመን ኃይሎች ፉክክር ባለበት በጋብቻ ወዳጅነት የሚመሰረቱ ግንኙነቶች የነበረውን ፍጥጫና ግጭት ማርገብ ሌሎች የተሻሉ ሁኔታዎችንም የሚፈጥሩበትን ነው። እንደው በደምሳሳው ወደዛ እንዲወስደን ነው መንደርደሪያ። የጽሁፉንም ይዘት አሁን ደግሞ አንባቢያን የሚቀርብበት መንገድ ላይ እየሰሩ መሆኑን ተረድቻለሁና የተወሰነ ነገር ቢያጋሩን ይሄ በታሪክ ነገር ግን ደግሞ ይልቁንም ለዛሬ ፋይዳ ይኖረዋል ብዬ የማስብባቸው አንዳንድ ነገሮችን እንድንነጋገር ይጋብዛል። ለሁሉም ግን እስኪ ስለዛ ይዘት በመጠኑ ያጋሩን። ብዙ አመት የፈጀ ዳሰሳ ልበለው እንዲው ዝም ብሎ ነፍሴ በሚነግረኝ ደረጃ የኢትዮጵያውያን የኢትዮጵያ ታሪክ በአጠቃላይ የሁል ጊዜ ግጭት፣ የጦርነት አንዱን በአንዱ ላይ ኃይሉን የሚያሳይበት ታሪክ ብቻ አይደለም ብዬ አምን ነበር። እንግዲህ ዝም ብዬ እንደው በነፍሴ ደረጃ እና እሱን ደግሞ እንዴት እንግዲህ ሌላ ሌላ በሌላ አቅጣጫ ታሪኩን የምመለከትበት ምን መንገድ ይኖራል ብዬ ይሄንን ሀሳብ ይሄ በጋብቻ የሚገናኙበትን ቤተሰቦች በተለይ የተወሰነ የመኳንንቱ የመሳፍንቱ ደረጃ ያሉት ቤተሰቦች ከአንድ ቦታ ውጪ በብዛት በጋብቻ የሚያስተሳስብ አንድ ሀገርን ወይ አንድ በዛ ዘመን ክፍለ ሀገርን ብቻ ያልተመለከተ ሁሉንም በልዩ ልዩ አቅጣጫ የሚያስተሳስር እንትን መስመር ወይ ታሪክ ነው ብዬ አማኩኝ ይሄ ስለዚህ የወሎ፣ የጎንደር፣ የትግራይ፣ የሸዋ፣ ጎጃም፣ የወለጋ፣ የላስታ ብዙ ብዙ የመኳንንት የነበሩበት ቦታ ምን ያህል የጋብቻ ግንኙነት እንደነበራቸው ብዙ አናቅም። ምናልባት የተወሰነውን የተወሰነ ሰው ያውቃል። ዋናው ደግሞ እነዛን የቤተሰብና የጋብቻ ታሪኮች ከፖለቲካ ታሪክ ጋር አንድምታዋን ለምን ተደረገ፣ እንዴት ተደረገ፣ ለምን በየትኛው ጊዜ ለምን ተደረገ ያ ደግሞ ያ ትስስር መፈጠሩ ምን ፋይዳ ነበረው? ቢሆን ባይሆን ምንድን ነው ልዩነቱ? የሚለውን ጥያቄ እና ይሄ ሲባል እንግዲህ ግለሰቦች ጋር ሊደርስ ነው ታሪኩ። በግለሰብ እና በቤተሰብ ደረጃ ሊወራ የሚችልበት ያህል አለ ወይ? ደግሞ የተጻፈስ ነገር ምን ማን አለ ምን አለ የሚለው ነገር በጣም ከባድ ነበር። የተወሰነውን ሰዎቹ በሕይወት የነበሩትን ያህል በአውሮፓ አቆጣጠር ዘጠና አምስት ዘጠና ስድስት ሰባት ስምንት አካባቢ ድረስ ያን ጊዜ ምናልባት ሰማንያ እድሜዎች ውስጥ የነበሩ ሰዎች ወደ ኋላ እስከ አያታቸው ስለሚያስታውሱ እሱ ነበር ቢያንስ ያው እንግዲህ፣ ከበሰው ትውስታ በኦራል ሂስትሪ ደረጃ የነበረ ነገር ነበር። ከዛ ደግሞ እንግዲህ የመቃብር ሀውልት ድንጋዮች አልቀሩም። ጊዜውን፣ ዘመኑን፣ ቀኑን በትክክል ለማወቅ የጋብቻዎቹን እና እነዚህ የትስስሮቹን አጋጣሚዎች በተቻለ ስለነሱ ለመማር ግን፣ ታሪኩ እንግዲህ የኔ የጀመርኩት ዘመን የት ነው? ዓፄ ቴዎድሮስ አካባቢ ነው የሚጀምረው። በሺ ስምንት መቶ ስልሳ አምስት በፈረንጆች አቆጣጠር ጃንሆይ እስከሚወርዱ ጊዜ ይሄዳል ታሪኩ። እንግዲህ ከመቶ አመት በላይ የሚሄድ ታሪክ ነው። እና ከቴዎድሮስ ጊዜ ከተጀመረ የምኒልክ ዘመን አለ፣ ልጅ እያሱ፣ ዘውዲቱ፣ ከዛ የተፈሪ፣ ከዛ ጃንሆይ ከነገሱ በኋላ ደግሞ እሳቸው ሙሉውን መሄድ የሚያስችለኝ ጊዜ የሆነ እሱ አሁን እንግዲህ በስንት አመትን እንደገና አንስቼ አቧራውን አራግቼ እንደገና ለመስራት እየሞከርኩ ነው። ከዛ ወዲያ ደግሞ የተጻፉ ብዙ ስራዎች አሉ። የምርምሩን እንትን ጥናት ካደረኩ በኋላ የተጻፉ መጽሐፍት ስላሉ እነሱንም የመካተት ተስፋ አለኝ። የራስ ምሩ የፍታራዊ ተክለማርያት፣ የጋሽ ጳውሎስ ኞኞ፣ የምኒልክ ደብዳቤዎች ምናምን አሉ። አንዳንድ ጽሁፎች የግድ አንብቤ ማዋሃድ ያለብኝ ዶክተር ሄራን ሰረቀ ብርሃን በስሚሶኒያን ኢንስቲትዩት የአፍሪቃ ስነ ጥበብ ሚውዚየም ምክትል ዲሬክተር፣ ለቆይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ። በጣም በጣም ነው የማመሰግነው። ከልብ የተሰራ ስራ ነው። በጣም አመሰግናለሁ። አድማጮችም አመሰግናለሁ። አዎን፣ የትዝታው ንጉሥ ሁለተኛው ስሙ የሆነ ይመስላል የእንቁና የአንጋፋው ድምፃዊ የማህሙድ አህመድ የስልሳ ዓመታት የሙዚቃ ሕይወት ጉዞ በዋሽንግተን ዲሲና በአካባቢው ነዋሪ የሆኑ ኢትዮጵያውያን መሰንበቻውን ለክብሮ ያሰናዱ ዝግጅት ባለፉት ቅርብ ዓመታት በአካባቢው ከተካሄዱ መሰል ስነ ስርዓቶች ሁሉ በይዘትም በአይነትም በእጅጉ የጎላ ነው ተብሎለታል። ከስነ ስርዓቱ ሻገር ብለን የሙዚቃን የአሰባሳቢነት ኃይል ከገዛ ማህበረሰብ የሚመነጭ ክብርና ፍቅርን ፋይዳ የምንዳስስበት ቅንብር ነው። ከዝግጅቱ አስተባባሪዎች ሁለቱን አቶ ፍስሐ ወልዴንና አቶ ሸዊት ወልደ ሚካኤልን አሉላ አነጋግሯል። ወደ ቆይታው እንውሰዳችሁ። አመሰግናለሁ። እንግዶቼ አቶ ፍስሐ ወልዴና፣ አቶ ሸዊት ወልደ ሚካኤል መሰንበቻውን የብዙዎችን ቀልብ የሳበ ዝግጅት አስተናግዳችኋል። እስኪ ከእናንተ እንስማ። ከታዳሚው ያገኛችሁት ምን ይመስል ነበር? ለመሆኑ ውስጥ ምን አይነት አቀባበል ጠበቀው? እንዴት ነበር የህዝቡ ምላሽ? አቶ ፍስሐ በርሶ ልጀምር። እንደምን አመሻላ። ፕሮግራሙ ከመጀመሩ በፊት በአስራ ሁለት ሰዓት አካባቢ ከሰዓት በኋላ በሩ ተከፍቶ ታዳሚዎቹ ትኬት እየታዩ ወደ አዳራሽ ከገቡ በኋላ ሙዚቃ ተጀምሮ በሰባት ሰዓት ተኩል አካባቢ ማህሙድ አንድ ሰዓት ከሩብ በአርቲስቶች ታጅቦ የኢትዮጵያን ባንዲራ ባነገቡ ሰዎች ታጅቦ ወደ አዳራሹ በመግባት ሴቶቹ በእልልታ ወንዱ በጭብጨባ ሙዚቀኞቹም ለእሱ የሚመጥነውን ሙዚቃ በመጫወት ነው የተቀበሉት። አስደናቂ ነበር። አቶ ሸዊት፣ እርሶ እዚህ ዩናይት ስቴትስ ውስጥም በኢትዮጵያም በርካታ ትላልቅ መድረኮችን የማዘጋጀት ልምዱ አለው። እንደ አንዳንድ ታዳሚዎች እይታ ታዲያ በቅርብ ዓመታት በአካባቢው ከተስተናገዱ መድረኮች ሁሉ ይህ ስነ ስርዓት የጎላው ነው የሚሉ አስተያየቶችን አድምጠናል። ለመሆኑ ለእርሶ ይህን መድረክ የተለየ የሚያደርገው ምንድን ነው ይላሉ? በጣም የተለየ ነበር ለማለት ያስችላል? ለማህሙድ ሲባል የማይወጣ ሰው የለም። ለማህሙድ ሲባል መገኘት የማይፈልግ አርቲስት የለም። ባለሙያ፣ ሁሉም ሰው በየዘርፉ መገኘት ስለሚፈልግ ፕሮግራሙን ምን መልክ እናስይዘው፣ እንዴት እናደርገው፣ ማን ይጫወት፣ ማን ይቅር የሚለው ነበረ። እንደውም በጣም የቸገረን ድምፃውያን ብቻ ወደ ሰላሳ አንድ ድምፃውያን ነበሩ። ሶስት አራት ባንዶች ነበሩ። ስለዚህ በምን መንገድ ይቀጥል የሚለው ላይ ስንመጣ፣ ኦፍኮርስ ምሽቱን የክብር ምሽት ብለን ስለሰየም ነው የእሱን ሙዚቃዎች ብቻ ለመጫወት ነበር የወሰን ነው ከገባበት ጊዜ ጀምሮ እስከ ፕሮግራሙ ፍጻሜ ድረስ የእሱን ሙዚቃዎች ብቻ ነው እየተጫወተ ነው። የእሱን ችሎታና ህዝብ ውስጥ ያለው ልዩ ቦታ እያስታወስን ያመሸ ነው። በጣም ግሩም ነበር። በጣም ጥሩ ነበር። ብዙ ደክመናል። ሲሆን ስታየው ደግሞ ሌላ መልክ ስለሚሰጥ የሆነ ሰዓት ላይ እኔ እራሴ ተመልካች ነበርኩ። የሚያዘጋጅ ሳልሆን ተመልካች ነበር። አቶ ፍሳ ወደ እርስዎ ልመለስ ነው ለዝግጅቱ መሳካትና ከጥንስሱ ከመነሻው እስከ መጨረሻው የሄዳችሁበትን በእርግጠኝነት በዝግጅቱ ጊዜ ውስጥ ማወቅ አይቻልምና አሁን ዝግጅቱ ተጠናቆ ሰው ተስተናግዶ የተሰማውን ስሜት ገልጾ ይልቁንም ደግሞ መሐሙድን መርዳት የምትፈልጉበትን ለማደራጀት በሞከራችሁበት ያን አጠናቃችሁ ያላችሁበት ቦታ ነውና እንዴት ነው የሚገልጹት አሁን በመጨረሻ ያገኛችሁትን ውጤት ለውጤቱ ስኬታማነት ያው ያዘጋጁ ኮሚቴ ተሳትፎ ሰፋ ያለ እንደነበረ የታወቀ ነው እና ብዙዎቹም በተለያየ መንገድ ከመርዳት እስከ መጨረሻው እስከ ፍጻሜው እንዲደርስ ያደረጉት ጥረት በጣም አመርቂ ነው። እንግዲህ አምስት ቀን ሊሆነው ነው ማህሙድን አክብረን እንከበር የሚለውን ፕሮግራም ከጨረስን በጣም ጥሩ ውጤት ያየንበት ነው። እኔ በበኩሌ በጣም ደስተኛ ነኝ። እንዲሁም አጋር ጓደኞች ይህን ጉዳይ አብረን የሰራ ነው። ሁሉም በጣም ደስተኛ እንደሆኑ በተለያየ አጋጣሚ ጊዜ ገልጸውልኛል። እንዳው ባላጋንን ከዚህ በፊት ከተደረጉ ስራዎች መሀል ጥሩ ስኬታማ ስራ እንደሆነ የተመሰከረለት ምሽት እንደነበረ ሳልጠራጥር መናገር ይችላል። መልካም አቶ ሸዊት አቶ ፍስሀ ካቆሙበትን ቀጠል፣ ምናልባትም የስኬቱ ማሳያ ሊሆን ይችላል። በስፍራው አንደኛ ዝግጅቶቹ የሚጀምሩበት እና ይጀመራሉ የሚባልበት ሰዓት ሰው የሚመጣበት ሰዓት የተራራቀ ነው። እዚህ ዋሽንግተን ዲሲም ሆነ ሌሎች ከተሞች የምናውቀው ቶሎ አይጀምሩም፣ ሰውም ቶሎ አይመጣም ነው የሚታወቀው። ይሄ ግን ከሰዓቱ ቀድሞ የደረሰ ሰው እንኳን ቦታ እስከ ማጣት ድረስ የደረሰበት ነው። ምናልባትም ከጠበቃችሁ በላይ ሰው የጎረፈ ይመስላል። እንዴት ሊሆን ቻለ? በጣም ጥሩ ጥያቄን የጠየቀኝ፣ ምክንያቱም ብዙ ሰው ማወቅ የሚፈልገው ነገር ነበረ። እኛ መጀመሪያ ታርጌት አድርገን የተነሳ ነው ዓላማ ነበር። አራት አምስት ቀን እስኪቀረው ድረስ ትንሽ ነርቨስ ነበር ግን ደላስት ፎር ፋይፍ ዴይዝ በጣም ከጠበቅነው በላይ እየሄደ መጣ። በመጨረሻ በእለቱ አስራ ሁለት ሰዓት ከምሽቱ ፕሮግራሙ ይጀመራል ሲባል ብዙ ዝግጅቶች ላይ አስራ ሁለት ይበል እንጂ ያው አንድ ሰዓት ሁለት ሰዓት በሚጀምረው እያለ ሰው አንድ ተኩል ሁለት ሰዓት ይመጣል። አርቲስቱም ሰው ስለማይመጣ ብሎ ትንሽ አርፍዶ ይመጣል። እንደዛ እየተባለ ሶስት ተኩል አራት ሰዓት የሚጀመርበት ልምድ ነው የነበረን እዚህ ላይ ግን እኛ አዘጋጆቹ እንደመሆናችን መጠን ከሚደይ ቀን ጀምሮ እዛ ነበር ልክ አስር ሰዓት ከቀኑ ሲል ከዝግጅቱ ሁለት ሰዓት በፊት ኦልሬዲ ሎቢው ሞልቷል በጣም የሚገ ነበረ ትኬት የያዘ ሰው ቆሞ ተሰልፎ ጠረገና ነው በሩ አልተከፈተም ይዟችሁ ትገባላችሁ ሲባል ሰው በቃ እዚህ ቁሜ ነው የምጠብቀው ነበር የሚለው እና ትንሽ በጣም ደስ ይላል ሴም ታይም አስራ ሁለት ሰዓት በሩ ተከብቶ ይገባሉ አለን። እንዳልነው አስራ ሁለት ሰዓት ተከብቶ ገቡ። ማህሙድ ወደ አንድ ሰዓት አንድ ሰዓት ከሩብ አካባቢ ይደርሳል። አንድ ሰዓት ተኩል ፕሮግራሙ ይጀመራል ብለን ነበር። አንድ ሰዓት ከሩብ አካባቢ ገባ። በሩ ላይ በርካታ መኪናዎች በትክክለኛ መንገድ ስላላቆሙ የእሱ መኪና ሊገባ ስላልቻለ አንድ አምስት ደቂቃ ኤክስትራ ደቂቃዎች ቆይተን፣ ሌላው ፕሮግራም በተባለበት ሰዓት ተጀመረ። እዚህ ላይ መግለጽ የምፈልገው ምንድን ነው ያው ከተማ ውስጥ ምን ነገር ነው የነበረን፣ ሰው አይቶታል። በጣም ብዙ ችግር አጋጠመን። ለት ችግሩ መንስኤ እኛ ከመጀመሪያው እስከ ዘጠኝ መቶ እስከ ዘጠኝ መቶ ሀምሳት ትኬት ብቻ ነበረ መሸጥ የሚፈለግ ነው። ምክንያቱም የገባው ሰው በደንብ ሪላክስ አድርጎ ቆንጆ ቦታ ይዞ አይቶ ትንሽም የሚቆም አንድ ሀምሳ እስከ መቶ ሰው ሊኖር ይችላል በሚል ነበር የተዘጋጀ ነው። እንደ አጋጣሚ የሴኪሪቲ ካምፓኒ እየቀጠር ነው። ከፕሮግራም በፊት ሁለት ሰዓት በፊት መጥተው ከውጭ ጀምሮ ሁለት ኦፊሰሮች፣ ውስጥ ሁለት ኦፊሰሮች፣ በየቴብል መሀል ሁለት ኦፊሰሮች፣ ሌሎቹ ደግሞ በእየዞሩ ናፊት እንዲያደርጉ ስንጠብቅ ሲክስ ኦክሎክ ፕሮግራም እስኪጀመር ድረስም አልመጡም። ስለዚህ እንደውም ህዝቡ ጨዋ ነው ማለት ይቻላል ያለ ፖሊስ ያለ ሴኩሪቲ ነው ገብቶ ቦታውን መያዝ የጀመረው ኦፍኮርስ አንዳንዱ ሰው የራሱ ያልሆነ ቦታ በመያዝ ከዛ ባለቦታዎች ሲመጡ አንዳንዱ ትሮኮች ነበሩ ቼክ የሚያደረጉት ሰዎች ስላልነበሩ በር ላይ ገዝተ እንገባለን እያሉ ሲጠብቁ የነበሩ ሰዎች ያለ ትኬትም የገቡ ነበሩ ወዳጆቻችን ራሱ ትኬት ሲጠይቁን የነበሩ የለም ያልናቸው ሰዎች ውስጥ አግኝተናቸዋል። ግን አብዛኝነት እኛ አዘጋጆች ሆን እንጂ የጉዳዩ ባለቤት ህዝቡ ስለሆነ ፕሮግራሙ እስኪጀመር ድረስ ብዙ ውጣ ውረድ ነበረው። ፕሮግራሙ ከተጀመረ በኋላ ግን ህዝቡ የመጣበት ዓላማ መሐሙድን ለማክበር ስለሆነ በጋራ ሁነን ተወጥተነዋል። በጣም ደስ የሚል ምሽት ነበረ። ሁሉም ሰው ደስተኛ ነበር። የፍቅር ምሽት ነበር። በየተቻለው መጠን ሁሉም ሰው ለሱ ፍቅሩን የሚገልጽበት ጊዜ ስለነበረ እኛ ራሱ የሆነ ሚራክል እንደሰራን ሰው በጣም ሲያመሰግንን ነበረ እና ምንድን ነው ያደረግነው እስከ ማለት ድረስ በቃ የምንችለው አረግን ሁሉም ሰው በተቻለ መጠን ይህን ቀን ልዩ ቀን ለማድረግ የሞከረውና በጣም ደስ የሚል ምሽት ነበረ። የተፈጠሩ ችግሮች ነበሩ፣ እነዛ ችግሮች ይቅርታን እንጠይቃለን። ግን ችግሮቹን ዋናው ነገር የሴኪሪቲዎቹ ያለመምጣት ነው። እንዲሁም በዚህ አጋጣሚ ሴኪሪቲ ካምፓኒ ደብዳቤ ጽፎ ይቅርታ ጠይቆን፣ ስራ ላይ አሳይን የተደረጉት ሁለት ኦፊሰሮችም ከስራ አባርሮ ሌላም እርምጃ እንደሚወስድ ቃል ገባልን። ኦፍኮርስ ለእኛ ኢት ወዝ ቱ ሌት፣ ተፈጠረው ነገር ብዙ ኮንትሪቢዩት የሚያደርገው ነገር የለም። ግን ትልቁ ችግር የተፈጠረው በዛ እንደሆነ ህዝቡ እንዲያውቅልን ስለምንፈልግ ይህን አጋጣሚ በመጠቀም መግለጽ ፈልግ ጽሁፉንም አቶ ሸዊት ከኩባንያ የተላከልን ነው ብለው አሳይተውኛል። እንደው በሩቅ ላሉ እዚህ ዩናይት ስቴትስ ውስጥ ያሉ አድማጮች ስለ ስነ ስርአቶቹ ሊረዱ ይችላሉ። እንዲህ አይነት ለስነ ስርአት ላይ የጥበቃ የሴኪሪቲ ሰዎች ለምን ያስፈልጋሉ? በአሜሪካን ሀገር እንደዚህ አይነት አሰራር አለ ብሎ ለሚል ሰው የተለመደ ነገር ነው። እያነሱ ያሉት እንዲህ አይነት ዝግጅቶች ሲዘጋጁ ብዙ ቁጥር ያለው ህዝብ የሚሰበሰበት ስፍራ ነገሮች በሚለዋወጡበት ውስጥ ስነ ስርዓቱን በሚፈለገው መንገድ ለማስኬድ ሌላ የዚህ አይነት ስራ የሚሰራ ኩባንያ ይቀጠራል። ይህንን እያስረዱ ያሉት አቶ ሸዊት በዚህ ሰዓት መጥታችሁ ይሄን ነው የምታደርጉልን። እዚህ ጋር ቲኬት የሚቆርጡ ልጆች ይኖራሉ። እናንተ ቼክ የምታደርጉልን ይሄን ይሄን ነው። እንደን ደግሞ ሪዘርቭ የሆኑ ሴቶች መሀል ሆነው ባለቤቶች እስኪመጡ ድረስ እዛ አካባቢ ሆነ ቦታ እንዲያስጠብቁልን እናደርጋለን። አንዳንድ ጊዜ ሰው ከመጠን በከር ሰውን ከረበሸ ያው ህግ ማስከበር ስላለባቸው የሴኩሪቲ ካምፓኒ መኖር እና የሴኩሪቲ አባሎች መኖር በጣም አስፈላጊም ነው ግዴታም ነው እዚህ ሀገር ያው ለምንጠቀሙ ብዙ ኃላፊነት ነገሮች አሉ። አንድ ነገር ቢሰበር አንድ ሰው ቢጎዳ ላያብሊቲ ስላለ ሴኪሪቲ ካምፓኒ በጣም አስፈላጊ ነው። ግን እኔ በጣም ብዙ ኢቨንቶች ላይ ተሳትፎ ያውቃለን። ለመጀመሪያ ጊዜ ነው እንደዚህ ሌት ሆኖ ላላስፈላጊ ችግር የዳረጉን። እንዲሁም ህዝቡ በጣም ጨዋ ነው ማለት ይቻላል። ራሱን በራሱ ነበር ያስተዳደረው ማለት ይቻላል። በጣም በጣም ሌት ነበር የመጡት ብዙ ነገሮች ወደ ፕሮሰስ ላይ ነበር። ብዙም ሰው ቁጭ ብሎ ወደ ፕሮግራሙ እየሄድን ስለነበረ የተፈጠረው ችግር ይሄ ነው። የሴኪሪቲ ማስፈላጊነት ይሄ ነው። ግሩም። አቶ ፍስሃ መሰረታዊ የሆነ ጥያቄ ላንሳሉ። እንደ መሐሙድ ያለ ዳንጋፋ ድምፃዊ ሙዚቃ የሚወድ ሁሉ ሊያውቀው የሚችል ከሱ ትውልድ እስከዚህኛው ትውልድ ድረስ የማያውቅ የለም። በኢትዮጵያውያን ብቻ የተገደበም አይደለም። የመሐሙድ ሙዚቃ በአውሮፓም ይሁን በዚህ በዩናይትድ ስቴትስ ሌሎች ሙዚቀኞች ስራውን አውቀው አጥንተው አብረውት የሚጫወቱ በራሳቸው የሚጫወቱ እስከ መፈጠር ድረስ የደረሰ ከፍ ያለ ተጽዕኖ ማሳደር የቻለ ሙዚቀኛ ነው። እናንተ ዝግጅት ላይም ያ የተንጸባረቀበት ሁኔታ አለ። ሙዚቃ እንደሚያደንቅ እንደሚወድም ሰው ከሚታዘባቸው ቁም ነገሮች ጋር እንዲያዛምዱ ነው። እንዲህ ያለ ተጽዕኖ ማሳደር እንዴት ተቻለ ይላሉ። የማሀሙድ ሙዚቃ ተሰሚነት ከኢትዮጵያውያን አልፎ ተሻግሮ ሄደው ነው እና በመድረኩ ከነበሩ ዝግጅቶች አንዱ ያን ያሳየ ነበረ። ስለሱም ቢያስተዋውቁን በመሰረቱ የማሀሙድን ሙዚቃ ከኛ ከኢትዮጵያውያኖች ላይ የሌላ ህብረተሰብ በጣም እንደሚያደንቁት እንደሚወዱት ብዙ ጊዜ በተለያዩ መድረኮች ላይ እሱ በሰራቸው ሙዚቃዎች የሚደሰቱትን የሌላ ሀገር ዜጎች በማየት መረዳት ይቻላል። የእሱን ሙዚቃ የሚጫወቱም አሜሪካን ዜጎች፣ ሙዚቃ ተጫዋቾች ነበሩ። ሌሎችም እንደዚሁ በተለያየ ጊዜ ኢትዮጵያን ሙዚቃ ማወቅና በመደነቅ የእሱን ሙዚቃ የሚጫወቱ በተለያየ ጊዜ ብዙ አድናቂዎች ያፈራ በሙያው ጎበዝ በስራው በጸባዩ ሰው ወዳድ ሰው ስለሆነ ሁሉም ሰው የሚያከብረው ሰው ነው። ሙዚቃ የሱ ሙዚቃ ዓለም አቀፍ ይዘት ያለው ነው። አቶ ሸዊት አቶ ፍስሀ እንደገለጹት ለዛ መድረክ የጋበዛቸኋቸው አሜሪካውያን የሙዚቃ ባንድ አባላት ነበሩ። ከዝግጅቱ አንዱ ስለነበረ እሱንም ቢያስተዋውቁ እንዲሁ በመድረኩ የቀረቡትን ድምፃውያን መስል እንደነበር እስኪ በመጠኑ ለአድማጮች እና ጋራ። የእርግጥ ነው እንዳልከው የእሱን ስራዎች ብቻ ነበር በእለቱ ያቀረብነው እና የኦፍኮርስ የማሙድ ስራዎች አንድ ሙሉ ቀን መጫወት ይቻላል፣ ያለ ማጋነን ማለት ነው። በነበረች በተጣበበች ሰዓት ሁሉንም አርቲስቶች አሳትፈን ሌላም ክስታ ፕሮግራምም የኬክ ሰረሞኒ፣ የሽልማት ፕሮግራም፣ ዶኪመንተሪ የሚቀርብበትም ስለነበረ ለሙዚቃ መስጠት ያለብን ሰዓት የተወሰነ ውስን ነገር ስለነበረ የተወሰኑ ዘፈኖች ላይ አምስት ስድስት አርቲስቶች አንድ ላይ እየተጫወቱ ፕሮግራሙን የጀመርነው ያው የትዝታ ንጉስ እንደመሆኑ መጠን በትዝታ ነው። እሱም ስድስት ድምፃውያን ለየብቻና አንድ ላይ በጋራ ሆነው ነበር የተጫወቱት ምራም አቀራረብ ነበረ። እነሱ ያቀረቡት ከኢትዮጵያ የመጡ ነገር መተፈራ ከለንደን መጥተው የተሳተፉበት ሁኔታ ነበረ። ከዛ ደግሞ የህዝብ ለህዝብ ጊዜ የተጫወታቸውን ሙዚቃን ለማሳየት የባህል ቡድን ነበር። የባህል ቡድኖቹም ነምናለ ግሩፕ ያሳየው ቆንጆ ፕሮግራም ነበረ። በመጨረሻ ደግሞ አፍሮዜን ኦልስታርስ የሚባሉ ባንዶች የማህሙድን ጨምሮ ብዙ የኢትዮጵያ ነት ሙዚቃ የሚጫወቱ ግን መጀመሪያ ጊዜ ከኢትዮጵያ ሙዚቃ ጋር የተዋወቁት ረመላ መላ በሚለው ዘፈን በአስራ ዘጠኝ ሰማንያ ስምንት መሰለኛ ላይ አፍሮዜን ኦልስታርስ የሚባሉ ባንድ ፈልጌ አግኝቻቸው ሳስረዳቸው የምቀልድ ነገር ነው የመሰላቸው ሪስ የመጨረሻ የማህሙድ መድረክ ላይ ትጫወታላችሁ ተጋብዛችኋል እያልከን ነው እያሉ እስከ ማሸፍ ድረስ ደረጃ ያደርሰው ነበር መጀመሪያ። በኋላ ግን እውነት እየሆነ ሲመጣ ስራ ነበራቸው፣ ሌላ ስቴት ነበሩ። ሀሙስ ደግሞ ታንክስጊቪንግ ስለነበረ ሁሉም ሰው ከቤተሰቡ ጋር የሚውልበት ነው። ከዛ ጨርሰው አርብ በጠዋት ተነስተው ቨርጂኒያ ደርሰው ተሰብስበው መጥተው ሳውንድ ቼክ አድርገው ወደ ስራው ሲገቡ፣ እርግጥ ልዩ ድምቀት ነበረ የሰጡት ለምን ሰበብ ልትላሽ ረመላና ሶስተኛው ሙዚቃ የተጫወቱ ስጫዋሉ ሶስት ሙዚቃዎች ተጫውተው ንግግር አድርገው ማሙድን ለመጀመሪያ ጊዜ በአይን አይተውት ተገናኝተው ስለሄዱ በጣም ደስ ብሏቸው ዌብሳይታቸውም ላይ ለጥፈውታል። እኔም ኢሜል ልከውልኛል። በቃ ማሙድ ከኛም አልፎ የውጭ ማህበረሰብ እንዴት እንደተቀበለው ያሳያል። ከዛ ደግሞ እዚህ ሀገር ተወልደው ያደጉ ህጻናቶች እሱ ጨዋ ሙዚቃ የጎራገኝ ዳንስ ሲያትጫወቱ ስናይ በጣም ነው የገረመ። እዚ ሀገር የተወለደ ሰባት ያዘን ሶስት አመት ልጆች ወደሚቀጥለው ጀኔሬሽን እንደሚሄድ ሪፍሌክት ያደረጉበት ሁኔታ ነበረ። ከመድረኩ ዝግጅቶች አንዳንዱን እያልን አቶ ፍሳሀ ሌላው የመድረኩ አድማቂ ከልጅነት እስከ እውቀት የመሐሙድ የሙዚቃ ህይወቱ የተዘከረበት ወደኋላም ሄዶ ከሙያ አጋሮቹ ጋር ያሳለፋቸውን ጊዜያት፣ የተለያዩ አጋጣሚዎችን ያሳየ ወደ ግማሽ ሰዓት የሚሆን ጊዜ የወሰደ ቪዲዮ በአርቲስት ታማኝ በየነ ቀርቦ ነበረ። እስኪ እሱንም ለአድማጮች እናጋራ። ሌሎችም የሚያስታውሷቸውና የተለየ ስሜት ያሳደሩ ቦት የመድረክ ዝግጅቶች ካሉ ታዋቂው መድረክ ሰው ታማኝ በየነ ለረጅም ጊዜ የማሀሙድ አህመድ እና እነ ጥላሁን ወዳጅ ሆኖ እየኖረ ነው። ታማኝ በጣም በሚገርም ሁኔታ ያቀናበረው ተሰላሳ ደቂቃ የሚወስድ አጭር የዘጋቢ ፊልም በጣም አስገራሚና አስናቂ ነበረ። ብዙም ትዝታ ያጭራል። ማህሙድን ህይወት ከልጅነት ከስራ ችሎታው ከተለያዩ ስራዎች የመስራት ዝንባሌው ሙዚቃ ዓለም መግባትና ከዛም በኋላ ያሉትን ውጣ ወረዶች የእውቅና ጊዜውን በደም ያመላከተ ነው። በዛች በነበረችዋ ግማሽ ሰዓት ታዳሚው ምን ያህል ምን ያህል ይከታተል እንደነበረ ነገር ግን በቦታው ላለ ሰው ደንበኛ የንዝረት ነበር ማለት ይቻላል። የአንድን ሰው ብቻ ሳይሆን የህብረተሰባችንን ሁኔታ በደንብ የሚያሳይ ከሰራ የሰው ልጅ የት ይደርሳል፣ ፍላጎቱንና ስሜቱ ከተከተለ የት ይደርሳል የሚለውን የህይወት ጉዞውን በአጠቃላይ የዳሰሰ ነበር እና በጣም በጣም በጣም ደስተኛ ነን። ሁሉም ሰው በጭብጨባ በአድናቆት ነው የተቀበለው። ልክ እሱ እንደጨረሰ መጥቶ ያለቀሰ ማህሙድን ስጨብጠው እኔም ከጎኑ ነበርኩ። ማህሙድም እያለቀሰ ያላቸውን ፍቅርና የህይወት የመድረክ ጉዞ በአይነት የሚያየውበት ጊዜ ነበር። በጣም አስነሳች ጊዜ ነው። አቶ ሸዊት ወደ እርስዎ ልመለስ ነው። ሰው ለዝግጅቱ ያደረበትን ስሜት በስፍራው ስንደርስ ከገጠመን እጅግ ቁጥሩ የበዛ ሰው ከሰዓቱ ቀድሞ መምጣቱ ጭምር ያመላከተውን ከገጠማችሁ ችግር ጋር አዛምዳችሁ አንስታችኋል። አሳዛኝ ነገሮች የበዙበት ጊዜ ነው። እንዳለመታደል ሆኖ ብዙ ሰዎችን የሚያሰባስብ ነገርም እምብዛም አይታይም። በተነጣጠለ መንገድ ነው ብዙ ሰው የሚገናኘው። የሙዚቃን ሀያል ስሜትን በለው የሙዚቃን ሀያል አቅም ይልቁንም ደግሞ መሐሙድ በሁሉ የሚወደድ መሆኑን ያንጸባረቀ ይመስላል። ለእኔ ቢጤው ተመልካች ከዛ አንጻር ይሄ የተለየ ስሜት በዚህ ደረጃ እንዴት ሊፈጠር ቻለ በሚል ጠያቂ ስሜት ነው። ይህን ማነሳ በጣም የተከፋፈለ ማህበረሰብ ውስጥ ማህሙድና ሙዚቃው ያሰባሰበ ይመስላል። በዚህ ደረጃ ዝግጅቶች ካየን ረጅም ጊዜ ይመስለኛል። ምንድን ነው ይላሉ አቶ ሸዊት። እርሱ በጣም ቀላል ነው። ማህሙድ እድሜ ልኩን የሰጠው ፍቅር ህዝቡ መለሰለት። ሌላ ምንም ማለት አይቻልም። እኔ እንደ ፕሮግራሙ አስተባባሪ እና በተለይ መድረክ ላይ የነበረው ነገር ብዙውን ነገር እየተነጋገርን ከባልደረቦች ጋር በተለይ ከንጉስ ሰለሞን እና ፍስሐ ጋር እንዲሁም ዶክተር ተድላ ዳንኤል ወልደ ገብርኤል ከሙዚቀኞቹ ሌሎችም ነበሩ። እየተነጋገርን እኔ ነበርኩ ማኔጅ የማደርገው ኦር በእኔ በኩል ነበር የሚሄደው እና የመጣው መልእክት ብቻ ማስተላለፍ ብንሞክር እስከ ቅዳሜ ድረስ እዛለ ንኳ እንችላለን። ስለዚህ ከትልቅ ይቅርታ ጋር ያለውን ጊዜ ለመጠቀምና ህዝቡንም ላለማሰልቸት ያሉት መሴጆች በቀጥታ ለእሱ እናደርሳለን። ከዛ ውጭ አርቲስት ጎሳዬ ተስፋዬ ብቻ ከአሁን በፊትም ከሱ አደራ ተቀባይ ተብሎ ተመርጦ ከሱ ጋር አንድ የሙዚቃ ስራ ስላለው አርቲስቶቹን በሙሉ በመወከል አንድ መሴጅ እንዲያቀርብ አድረገን፣ ወደሚቀጥለው ፕሮግራም ነው ከተለያዩ ስቴቶች በቪዲዮ የተቀረጹ መልእክቶች ከኢትዮጵያ በጣም ብዙ አርቲስቶች የላኩት መልእክቶች ማቅረብ አልቻልንም። ጊዜ አልነበረም በጭራሽ። ነገር ግን ከማህሙድ ጋር ትዝታ አይደለም ስቶሪ የለም እስ እንደ ስሙ ትዝታ ነው እና በጣም ከባድ ነበረ። ይህን ራሱ ማኔጅ ማድረግ ሰዎችን፣ አልችልም ይቀታ ይህን ማቅረብ አልችልም ማለት ራሱ ለእኔ በጣም እየተበደኝ እምቢም አላቸው ሰዎች፣ እምቢ እያኩኝ የመሸሁበት ምሽት ነው ፕሮግራሙን ጀስት ማኔጅ ለማድረግ እና የሚስጥሩ አንድና አንድ ነው። የማህሙድ ፍቅር ነው፣ የሰጠው ፍቅር ተመልሶ ያገኘው ሳልገልጽ የማላልፈው አስፈላጊ የሆነ የእውቅናና የምስጋና ደብዳቤ ከዋሽንግተን ዲሲ ሜየር እንዲሁም ከሞንጎምሪ ካውንቲ ከሲልቨር ስፕሪንግ ካውንስል ኢትዮጵያን ኖርዝ አሜሪካ ፉትቦል አሶሲሽን ከነኚህ ከድርጅቶች እውቅና ተሰጥቶት ሰርተፍኬት ተበርክቶለታል። በዛ ቀን በመድረኩም ተነቦ በስጦ ሰዓት ተሰጥቶታል። እንዲህ አይነት እውቅና ለመስጠት ብዙ ብዙ ለህብረተሰቡ አስተዋጽኦ ያደረጉትን ሰዎች አሜሪካን ሀገር ያሉ የአሜሪካን መንግስት ባለስልጣኖች እውቅና አግኝተዋል። ቀጥለው ጥያቄ ዝምታነው ዝምታ ነው መልሴና፣ ስንቱን አስታወስኩት፣ ስንቱን አሰብኩት የሚሉትን ሁለት ሙዚቃዎች ዴር ማይ ፌቨሪት በማደርግ ወጪውን በመሸፈን በስራ በሙያ በተለያዩ አስተዋጽኦዎች የደገፉን ድርጅቶች በሙሉ በማህሙድ እና በአዘጋጅ ኮሚቴ ስም ማመስገን ፈልጋለሁ። ያለ እነሱ ድጋፍ እዚያ እንደርስል ነበር። ማህበረሰቡን በሙሉ ጉዳዩን የራሱ አድርጎ ችግሩን በሙሉ ረስቶ ተዝናንቶ በጣም ጥሩ ሜሞሪ ይዞ የሚቀጥለው ፕሮጀክት ምንድን ነው እያለ ሲወጣ በጣም ደስ ብሎኛል። አመሰግናለሁ። ብዙ የማህሙድ ዘፈኖች ትንወዳቸዋለኝ። በጊዜው እነሱን አልመጣም። አንድ ዘፈን መመጠው ምንድን ነው እንዳንቺ አላየሁም እስካሁን የሚለው በዕለቱ እሱ ዘፈን ኬክ ሲቆርስ፣ አርቲስቶቹ ተሰብስበው ይህን ዘፈን እየዘፈኑ ለሱ አድርገውት፣ እንዳንተ አላየንም እስካሁን ተፈጥሮህ ልዩ ነው፣ ምን የሆነ የትዝታው ንጉሥ ወርቅ ስራ ስብእናህ ልዩ ነው የሚያበራ እያሉ በረኬክ አስቆረሱትና፣ እሱ ዘፈን በጣም ስፔሻል ነው ለኔ። ድንበርም ትውልድም የተሻገረ ከያኔ ነው ማለት ይቻላል፣ ማሀሙድ አህመድ። የመሀሙድ ስራዎች በብዙዎች ልብ ውስጥ ባሳደሩት ጥልቅ ስሜት የሙዚቃው አፍቃሪዎች እንደየገጠመኞቻቸው በመሀሙድ ሙዚቃ ወደዚያ ዘመን የሚመላለሱም ይመስላል። እንግዶች የአቶ ፍስሐ ወልዴና አቶ ሸዊት ወልደ ሚካኤል አክብረን እንክበር የተሰኘውን አንጋፋውን ድምፃዊ መሀሙድ አህሙድን ለማክበር የተሰናዳውን ዝግጅታችሁን እና ፋይዳውን ተመልክቶ ይልቁንም ደግሞ ከዛ ሊቀሰሙም ይችሉ ቁም ነገሮችን ለመዳሰስ ያደረግነው ውይይት ነበር። ለጊዜያቸው አመሰግናል። ምናምን ለሁሉም መነሻ የሆነውንና ቀደም ባለወጋችን የሥነ ሥርዓቱ አዘጋጆች ያነሱትን ሲዲ ዳግም ያቀነባበረው የኪቦርድ ተጫዋችና የሙዚቃ አቀናባሪው ዳንኤል ወልደ ገብርኤል ደግሞ እውን ሆኖ ባየሁ ሁሉ የተሰማውን ደስታ በገለጸበትና ሂደቱን ባስረዳበት ምጥን አስተያየቱ የዚህ ሰዓት ተጋሪ መሆኑን ትልቅ እድል እንደገጠመኝ ነው የምቆጥረው ይላል። መቼም እድለኛ ነኝ ብዬ ማምለው ራሴን ይህ ዝግጅት በመገኘት የማሞደን ስራ በማጀብ ሙዚቃው በፊት የተሰራ ነው። እሱ ነው ያደረኝ ያደረግኩት ዝግጅቱ ያተገኘት እሱን በዓል በማክበር ግን በጣም ትልቅ ደስታ ይሰማኛል። ኢትዮጵያ እያለ የእሱ የራሱ በአንድ ውስጥ ተጫዎች አለው ስሪኤን በአንድ የሚባል ይህ ከመጣው በኋላ ደግሞ የዚህ ትዝታዎች ትዝታ በሚለው ላይ ማሙድ ጨምሮ ብዙዎችን ዘፋኞች የሰራት ከነስሎምኩኝ የዛን ጊዜ ነው ቀረጸኝ ድምፄን እና እ ቀመጤ የድሮ ዘፈኖች የምና ስምንት ዘፈኖች እንደገና ቀረጥኩት አሬንጅመንቱ እንዳለ ሆነ ግን ትንሽ አንዳንድ ነገር ጨምሬበት ነው የሰራሁት። ከዛ በኋላ እንግዲህ ሙዚቃዎች መሳተፍ አለባቸው፣ ለሙዚቃዎች መከፈል አለበት ብዙ ወጪ ስላለው አቶ ፍሳን ጠየቀው። ማሙድ ሲዲ ሬሊዝ ተብሎ እዛ ላይ ማህሙድ መጠቀም የሚችሉበትን ነገር እናመቻቻለን ተባለ። ሁሉ ነገር እንግዲህ ከዚያ በኋላ ያለው አቶ ፍሳ ነው የጨረሰው፣ ነገር ያደረገው እሱ ነው። ነገር ተደርጎ እዛ ላይ ወዲያው በቃ ነገር

አበበ ካሳ የድሮ አገር ፍቅር የኔ ሙዚቃ ኃላፊ ነበር። እሱ አልቶ ሳክስ ገብቶበታል። ብዙ ሰዎች ገብቶበታል። የኪቦርድ ተጫዋችና የሙዚቃ አቀናባሪው ዳንኤል ወልደ ገብርኤል ነበር። ዳንኤል እናመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ2225 እና 31 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ቆንጅ ይታየንን በዚሁ ተሰናበትን። ሰላም፣ በደህና እደሩ።